ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 29 2011 ዓ ም ስርጭታችን ጀመረ።

በወንጀል የተጠረጠሩና በሕግ የሚፈለጉ ሰዎችን ለማሸሽ ሞክረዋል የተባሉ አራት የመከላከያ ሰራዊት አባላት በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገለጸ። እነዛን አምስት ሰዎችም ስልካቸውንም በሄደው ፓትሮል አማካኝነት በእኛ ወረዳም እና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ ለህግ እንዲተላለፍ የተደረገበት ሁኔታ

የምዕራብ ጎንደር ዞን ምክትል አስተዳዳሪ አቶ ደሳሌን ጣሰው ናቸው። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ደግሞ መከላከያው አልተለወጠም የሚል ስጋት ስላላቸው ሰዎች ተጠይቀው መልስ ሰጥተዋል። የሚያስጠረጥር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለ ማደማደሚያ ላይ መድረስ እውነቱን ላይ ያሳየን ይችላል። የሆነ ሆኖ

እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ዝርዝሩን በመጽሔት ይዘናል። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን እኔም ሰለሞን ክፍሌ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል።

አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። በሥልጣን አላግባብ በመገልገልና ከባድ የሙስና ወንጀል ፈጽመዋል ሲል ፌዴራል ጠቅላይ አቃቤ ሕግ የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋን ጨምሮ

በ26 ሰዎች ላይ ክስ መሠረተ። ፍርድ ቤቱ በተከሳሾች ላይ የቀረበውን ክስ በንባብ ለመስማት ለነገ ቀጠሮ ይዟል። ዝርዝሩ በአብይ ርዕስ ይቀርባል። አንድ የ24 ዓመት ዕድሜ ያለው ሰው ከሁለት ዓመት በፊት ሁለት ኢትዮጵያውያን አሜሪካኖችን በመግደል ክስ ተመስርቶበታል። እንደ አውሮፓውያን ዘመን አቆጣጠር ዲሴምበር 22 2016 ዓ ም ምሽት ነበር የቨርጂኒያ ፖሊሶች ሄኖክ ዮሐንስ የተባለ

የሀያ ሁለት ዓመት ወጣት ቤቱ ውስጥ ከደረቱ በላይ በጥይት ተመትቶ መገደሉን ያዩት። በሚቀጥለው ቀን ማለዳ ሌላ የሀያ ሁለት ዓመት ወጣት ሴት ልጅ ቅድስት ስለሺ ስሜነ ትባላለች፣ በተመሳሳይ ከደረቷ በላይ በጥይት ተመታ ከአንድ መኖሪያ ቤት ጀርባ ትገኛለች። ሁለቱም ሰለባዎች የስፕሪንግፊልድ ቨርጂኒያ ነዋሪዎች ነበሩ። እንደ አውሮፓውያን ዘመን አቆጣጠር በ2017 የቨርጂኒያ ከፍተኛው ፍርድ ቤት

ዮሐንስ ነሲቡ ግድያዎቹን መፈጸሙን የሚያረጋግጡ ማስረጃዎች ደርሶታል። ሟቾች ሁለቱም የዮሐንስ ነሲቡ ጓደኞች እንደነበሩም ተዘግቧል። ዮሐንስ ነሲቡ ግድያዎቹን ከፈጸመ በኋላ ወደ ኢትዮጵያ ሸሽቶ መሄዱ ሲታወቅ የኢትዮጵያ ፖሊስ በቁጥጥር ሥር ያዋለው ባለፈው የካቲት ነበር። ባለፈው አርብ እጁ ተይዞ ወደ ዩናይትድ ስቴትስ መጥቷል። ዩናይትድ ስቴትስ ገዳዩን ይዞ ለፍርድ ለማቅረብ የኢትዮጵያ የደህንነት ሠራተኞች

የፌዴራል ፖሊስና የጠቅላይ አቃቢ ሕጉ ጽህፈት ቤት ላሳዩት የሙያ ብቃትና ትብብር አመስግናለች። በጥረቱ በአዲስ አበባ የዩናይትድ ስቴትስ ኤምባሲ፣ በዋሽንግተን የፌዴራል ፖሊሱ ቢሮ፣ የቨርጂኒያ የወንጀል ምርመራ ግብረ ኃይል እንዲሁም በዓለም አቀፍ ጉዳዮች የፍትህ ቢሮ ዮሐንስ ነሲቡን ለፍርድ በማቅረቡ ረገድ ከፍተኛ ድጋፍ መስጠታቸው ታውቋል።

ኢትዮጵያና ኤርትራን በትግራይ በኩል የሚያገናኙ መስመሮች በዛላም በሳ ራማና ሁመራ የጉምሩክ ስራ ለማስፈጸም የሚያስችሉ እንቅስቃሴዎች በኢትዮጵያ በኩል መጀመራቸው ተገለጸ። በጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽህፈት ቤት ኃላፊ አቶ ምህረተ አብ ገብረ መድህን እንደገለጹት ስራው እየተገባደደ ነው። ሙሉ ጌታ አጽባህ ተጨማሪ አለው።

የኢትዮጵያና ኤርትራ ግንኙነት ህግና ስርዓትን ተከትሎ መሄድ እንዳለበት ሁለቱም ሀገራት የተስማሙትን ለመተግበር በራማ ዛላንበሳና ሑመራ የጉምሩክ ጣቢያዎች የመክፈት እንቅስቃሴ መጀመሩን የኢትዮጵያ ጉምሩክ ኮሚሽን መቅለ ቅርንጫፍ ጽህፈት ቤት አስታውቋል። የጽህፈት ቤቱ ስራ አስኪያጅ አቶ ምሕረት አብገብረ መድህን ለአሜሪካ ድምፅ እንደገለጹት በዛላንበሳ የጉምሩክ ስራዎች የሚቆጣጠር የፌዴራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 27 2011 ዓ ም መግባታቸውን

መሆኑን ገልጸዋል። በተመሳሳይም የፌዴራል ፖሊስ አባላትና የጉምሩክ ባለሙያዎች ሚያዝያ 28 2011 ዓ ም ወደ ራማ እንደገቡ ስራ አስኪያጁ ተናግረዋል። ተጨማሪ የጉምሩክ ባለሙያዎች በዚህ ሳምንት ወደ አካባቢዎቹ ይገባሉ ብለዋል። አቶ ምሕረታብ በሑመራ በኩል ደግሞ ከአሁን በፊት በሱዳን ድንበር አገልግሎት የሚሰጡ ባለሙያዎች ስላሉ ይህንን የማስፋፋት ስራ እየተፈጸመ ነው ብለዋል። በራማ በዘራንበሳና በሑመራ

ማለት ነው። ስለዚህ እነዚህ ላይ እቃዎች እንቅስቃሴ ሲኖር ዜጎችም እና የሌሎች መንገድ እንቅስቃሴ ይኖራል። እነዚህ እንቅስቃሴዎች በሚደረጉበት ጊዜ ያው የሕክምና አሰራር ተከስቶ የጉምሩክ አሰራር ተከስቶ መካሄድ አለባቸው የሚነገር ላይ ነው የሚወሰደው። ስለዚህ ከጉምሩክ አንጻር የተሟላ

አግኖት፣ ንዳሽታት በእሚያችን አካባቢ የቅድመ ዝግጅት ስራዎች እያሰራን ቆይተናል። ያው አንደኛው የሰው ኃይል መድበናል። ይህም ወደ አካባቢ የማቀፈቀ ስራዎች ጀምረናል። ያው የገቡ ማ ነው ሂደት የሚያሉማሉ ማለት ነው። አቶ ምሕረታብ እንደ ገለጹት የሰራተኛ ማሟላት ስራዎች እየተጠቃለሉ መሆናቸውን አስረድቷል። ኢትዮጵያና ኤርትራ የሚያገናኙ አራቱ መስመሮች ተከፍተው ከቆዩ በኋላ በኤርትራ መንግስት መዘጋታቸው ይታወቃል። እስካሁን የተከፈተ መስመር የለም። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም

በኬንያ የኢትዮጵያ ኤምባሲ አስፈላጊ የጉዞ ሰነድ ሳይይዙ በአዘዋዋሪዎች ተታለው ኬንያ በመግባታቸው ታስረው የቆዩ 489 ዜጎችን ወደ አገር ቤት መመለሱ ተዘግቧል። ኢትዮጵያውያኑ በሕገ ወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመሄድ ሲሉ በኬንያ የጸጥታ ኃይሎች በቁጥጥር ስር የዋሉ ናቸው ይላል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ። ኤምባሲው ባለፈው ሳምንት ናይሮቢ ውስጥ ቡሩ ቡሩ በሚባል የፖሊስ ጣቢያ ታስረው የነበሩ

አሥራ ሁለት ዜጎችን ከኬንያ መንግሥት ጋር በመመካከል አስፈትቶ ወደ ሀገራቸው እንዲመለሱ ማድረጉ ይታወሳል። ኤምባሲው የዜጎቹን መብት ለማረጋገጥና ክብራቸውን ለማስጠበቅ ከሀገሪቱ የኢሚግሬሽን ባለሥልጣን ጋር ተባብሮ እየሠራ መሆኑን ገልጿል ይላል ዘገባው አክሎ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪክ የመጀመሪያው የተባለለት ሰላማዊ የሥልጣን ርክክብ በዛሬው ዕለት ተካሂዷል። የምክር ቤቱ የቀድሞ ፕሬዚደንት

ሀጂ ሙሐመድ አሚን ጀማል ኃላፊነታቸውን ለቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በይፋ አስረክበዋል። የሥልጣን ርክክብ ሥነሥርዓቱ አዲሱ የዑለማና ባላደራ ቦርድ ኮሚቴ አባላትና የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ አባላት በተገኙበት መከናወኑን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተገኘ መረጃ ያሳያል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል።

ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በማያንማር ለሁለት ዓመታት እስር ላይ የቆዩት ሁለት የሮይተርስ ዜና አገልግሎት ጋዜጠኞች ዛሬ ተለቀው ቤተሰቦቻቸውን ተቀላቅለዋል። ጋዜጠኞቹ የተለቀቁት የሀገሪቱ ፕሬዚዳንት ዊን ሚንት ለብዙ ሺህ እስረኞች በሰጡት ምህረት ነው። ማይክል ብራውን ያጠናቀረው ዘገባ አለ። አዳነች ፍስሀ የዝርዝሩን ታቀርባለች። ዋሎንና ኪያው ሶ

የኦፊሴላዊ ምስጢር ሕግን ጥሰዋል በሚል ክስ የሰባት ዓመታት እስራት ተበይኖባቸው ነበር። ሁለቱ ጋዜጠኞች ከሁለት ዓመታት በፊት የታሰሩት ኢንዲን በተባለው መንደር አስር ሮሂንጋዎች በፖሊስና በወታደሮች ተገድለዋል የሚለውን ወሬ ያጣሩ በነበረበት ወቅት ነው። ጋዜጠኞቹ ከእስር ሲፈቱ የስራ ባልደረቦቻቸው በደስታ ተቀብለዋቸዋል።

ቤተሰቦቻችንንና የስራ ባልደረቦቻችንን ለማየት በመቻላችን ደስ ብሎናል። ምን ለማለት እንደምችልም አላውቅም። በጣም ነው ደስ ያለን። ሁለቱ ጋዜጠኞች ዛሬ ከቤተሰቦቻቸው ጋር የተገናኙት የሚያንማር ከፍተኛ ፍርድ ቤት የይግባኝ ጥያቄያቸውን አልቀበልም ካለ ሁለት ሳምንታት ካለፉ በኋላ ነው። እንዲያውም በአንድ ሁኔታ አንድ ህግ አስከባሪ ባለስልጣን በሁለቱ ተከሳሾች ላይ የሐሰት ማስረጃ አቅርቤያለሁ ሲል መስክሮ እንደነበር ተገልጿል።

ዋሎንና ኪያው ሶ በሆሪንጋዎች ለተፈጸመው ግድያ ላቀረቡት ዓለም አቀፍ ዘገባ የፑሊትዘር ሽልማት አግኝተዋል። ሽልማቱን እነሱ ከታሰሩ በኋላ ዘገባውን አጠናቀው ካቀረቡት ሁለት የሥራ ባልደረቦቻቸው ጋር ተካፍለውታል። የዩናይትድ ስቴትስ የተወካዮች ምክር ቤት የፍትሕ ኮሚቴ ሊቀመንበር ሙሉ የልዩ አቃቤ ሕግ ሮበርት ሞለር ሪፖርት ሳይቀናነስ እንዳለ

ይምጣልን በሚለው ዙሪያ የተፈጠረውን ጭቅጭቅ ለመፍታት ዛሬ ከፍትህ ሚኒስቴር ባለሥልጣናት ጋር ይነጋገራሉ ተብሏል። የቪኦኤው ማይክል ብራውን ያጠናቀረው ዘገባ አለ፣ ቆንጅታ ታቀርበዋለች። ጠቅላይ አቃቢ ህጉ ዊሊያም ባር ሙሉውን የሮበርት ሞለርን ሪፖርት አምጡ ተብለው እምቢኝ በማለታቸው የምክር ቤቱ ኮሚቴ ኮንግረስን በመዳፈር ከሶ መጥሪያ ሊሰጣቸው እየተንቀሳቀሰ ነው። የኮሚቴው ሊቀመንበር ጄሮልድ ናድለር

ነገረቡ ድምፅ ሊያሰጡበት አቅደዋል። እናም በአብላጫ ዲሞክራቶች በሚመራው የተወካዮች ምክር ቤቱና ሊመረምራቸው በሚፈልገው በሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ እንዲሁም በአስተዳደራቸው መካከል ግብግቡ በአዲስ መልክ ሊጧጧፍ መሆኑን ያመለክታል። የሞለር ሪፖርት ሚስተር ትራምፕም ሆኑ የፕሬዝደንታዊ ምርጫ ዘመቻቸው እሳቸው እንዲያሸንፉ ከሩሲያ ጋር ተመሳጥሮ ያደረገው ነገር የለም የሚል ድምዳሜ ላይ ደርሷል።

ያም ብሎም ግን ሚስተር ትራምፕ እንደ ፕሬዚደንት ምርመራውን ለማሰነካከል በመሞከር ፍትህን የማደናቀፍ ወንጀል መፈጸም አለመፈጸማቸው ላይ ከድምዳሜ አልደረሰም። ፕሬዚደንቱን ፍትህ በማደናቀፍ ሊያስከስሱ የሚችሉ ያላቸውን ወደ 12 የሚሆኑ አድራጎቶችን ግን ሞለር በሪፖርታቸው ዘርዝረዋል። ጠቅላይ አቃቤ ሕግ ዊሊያም ባር ናቸው በራሳቸው

የሞለር የምርመራ ውጤት ፕሬዝደንቱን ፍትህን በማደናቀፍ የሚያስወነጅል አይደለም ብለው የወሰኑት። ይህ በዚህ እንዳለ በሪፐብሊካንና በዲሞክራቲክ ፓርቲ አስተዳደሮች ውስጥ ያገለገሉ ከ370 በላይ የቀድሞ አቃቢያን ህግ ትናንትና ሰኞ ባወጡት መግለጫ ፕሬዝደንት በስልጣን ላይ ያለ በወንጀል ሊከሰስ አይችልም በሚለው የቆየ የፍትህ ሚኒስቴር ፖሊሲ ምክንያት ባይሆን ኖሮ

ሮበርት ሞለር በምርመራቸው ፈልፍለው ያወጡት ማስረጃ ሚስተር ትራምፕን ፍትህን በማደናቀፍ ወንጀል ለማስከሰስ በቂ በሆነ ነበር ብለዋል። የቀድሞ አቃቢያነ ህጉን ደብዳቤ ያወጣው ከሁለት ዓመታት በፊት የተቋቋመና ፕሬዚደንት ትራምፕን አዘውትሮ የሚነቅፍ ፕሮቴክት ዲሞክራሲ የተባለ ተሟጋች ቡድን ነው። በመጨረሻም የስፖርት ዜና አለን።

አርባ ስምንተኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ ሲጀመር በወንዶችና ሴቶች የአስር ሺህ ሜትር የፍጻሜ ውድድሮች ተደርገዋል። በሴቶች አስር ሺህ ሜትር ፍጻሜ አራት ዙር እስኪቀር ድረስ አስረኛ ሆና ሌሎችን አትሌቶች ስትከተል የነበረችው ለተሰንበት ግደይ ቀሪዎቹን ሦስት ዙሮች በከፍተኛ ፍጥነት በመሮጥ የሻምፒዮናውን አስራ ሦስት ዓመት የቆየ ሬኮርድ በመስበር ጭምር አሸንፋለች።

ለተሰንበት ርቀቱን ለመጨረስ የወሰደባት ጊዜ 32 ደቂቃ 10 ሴኮንድ ከ13 ማይክሮሴኮንድ ነው። ፀሐይ ገመቹና ነፃነት ጉደታ ሁለተኛና ሶስተኛ ወጥተዋል። ከፍተኛ ፉክክር በታየበት የወንዶች 10000 ሜትር ፍጻሜ ሰለሞን ባረጋ ውድድሩን በ28 ደቂቃ 23 ሴኮንድ 67 ማይክሮሴኮንድ በመጨረስ አንደኛ ወጥቷል። አንዱ አምላክ በልሁ በሁለተኛ፣ አባዲ ሃዲስ ሶስተኛ በመሆን አጠናቀዋል።

የአትሌቲክስ ሻምፒዮናው እስከ ግንቦት አራት ይቆያል ሲል ግርማቸው ከበደ የላከው ሪፖርት ያስረዳል። እናመሰግናለን። በዚሁ ዜናው ይጠቃለላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ እንዲሁም በ25 ሜትር ባንድ

በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 29 2011 ዓ ም ምሽት ፕሮግራም ነው። የአይ ኤፍ ሲ የሚባለው የዓለም ባንክ አካል የሆነው የግል ዘርፉን የሚመለከተው አካል ያለውን ተስፋ በማየት በየዓመቱ በብድር ሳይሆን በእርዳታ ሳይሆን በኢንቨስትመንት አንድ ቢሊዮን ዶላር ኢንቨስት ለማድረግ ወስኗል።

በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። በንግድና መጣኔ ሀብት ክፍለ ጊዜ ይመለሳሉ። ሀሳብ የማመንጨት ስራ የአንጎል ነው። በእርግጥ ጥላሁን ገሰሰ ልብ ላይ ነው ወይስ ጉበት ፍቅር ሲይዝ የት የሚያርፍበት ብለው ከልብ ጋር ድሮ፣ በእርግጥ ሳይንስ ብዙ ባልገፋበት ጊዜ የሰው ልጅ ስሜት የሚመነጨው ከልብ ውስጥ ነው የሚል ግምት ነበር።

ፕሮፌሰር ዮናስ እንዳለ ገዳ ናቸው የሰማችኋቸው። በዩናይትድ ስቴትስ የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ናቸው። በሰው ልጅ የተፈጥሮ ስሜት ጠባይ፣ ምንነት የሥነ ልቦና ጤናና አለፍ ብሎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን በሚመረምር አዲስ ቅንብር በሁለተኛው አጋማሽ በሐኪሞን ይጠይቁ ክፍለ ጊዜ ይመለሳሉ። ጠብቋቸው።

አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

በስልጣን አላግባብ በመገልገልና ከባድ የሙስና ወንጀል ፈጽመዋል ሲል ፌዴራል ጠቅላይ አቃቢ ሕግ የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋን ጨምሮ በሀያ ስድስት ሰዎች ላይ ክስ መስርቷል። ፍርድ ቤቱ በተከሳሾች ላይ የቀረበውን ክስ በንባብ ለመስማት ለነገ ቀጠሮ ሰጥቷል። መለስካቸው አማሀ ዝርዝሩን ይዟል። አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛው ወንጀል ችሎት ያቀረበው ክስ

እንደሚያመለክተው በሀያ ስድስት ሰዎች ላይ ሥልጣንን አላግባብ በመጠቀም ሕገወጥ ድርጊቶችን በመፈጸም ከባድ የሙስና ወንጀል ፈጽመዋል ሲል ከአርባ ስድስት በላይ ክሶችን መስርቶባቸዋል። ዛሬ ችሎት የቀረቡት ከሀያ ስድስቱ ተከሳሾች መካከል ሀያ ሁለቱ ብቻ ናቸው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት በሚኒስትር ደረጃ ዳይሬክተር ጄኔራል አቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ

አቶ አሰፋ በላይና አቶ ሽሻይ ልዑል የተባሉ ተከሳሾች ዛሬ ፍርድ ቤት እንዳልቀረቡ ታይተዋል። ችሎቱ የተሰየመው አመሻሹ ላይ አስር ሰዓት ካለፈ በኋላ ስለነበረ የቀረበውን ክስ ሙሉ ለሙሉ ለማንበብ እንደማይቻል አስታውቆ ፍርድ ቤቱ ከሁለተኛ ተከሳሽ እስከ አምስተኛ ተከሳሽ የተመለከተውን ክስ በንባብ ለማሰማት ጀምሯል። ይሁንና የአምስተኛውን ተከሳሽ ክስም ለማጠናቀቅ አልቻለም።

አቃቢ ሕግ በአንደኛ ተከሳሽ ላይ የመሠረተው ክስ እንደሚለው አጠቃላይ የተቋሙን ሥራዎች በሚመራበት ጊዜ በሕግ አግባብ የተሰጠውን ሥልጣን መሠረት በማድረግ ተቋሙ የተቋቋመበትን ጥራት ያለውን መረጃ በማቅረብና አስተማማኝ የደህንነት አገልግሎት በመስጠት የአገሪቱን ብሔራዊ ደህንነት የመጠበቅ ዓላማን ከግብ በሚያደርስ ሁኔታ ተቋሙን ማደራጀትና መምራት ሲገባው ይህንን ወደ ጎን በመተው በሰዎች መብት ላይ ጉዳት እንዲደርስ ለማድረግ በማሰብ

በግ ከተሰጠው ስልጣን ውጭ የተለያዩ ድርጊቶችን በመፈጸምና በማስፈጸም ወንጀል ፈጽሟል ሲል የአቃቤ ሕግ ማመልከቻ ይዘረዝራል። በመጨረሻም በክሶቹ ላይ በተገለጹት ተበዳዮች ላይ ከፍተኛ የሰብአዊ መብት ጥሰት እንዲፈጸምባቸው ያደረገ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸመው በስልጣን አላግባብ በመገልገል የሚፈጸም ከባድ የሙስና ወንጀል ተከሷል ይላል።

ፍርድ ቤቱ በንባብ ያሰማቸው የአራት ተከሳሾች ክስም በዝርዝር የተለያዩ ይሆናል እንጂ ተመሳሳይ ናቸው። ፍርድ ቤቱ የአምስተኛ ተከሳሽን የአቶ ደርበው ደመላሽን ክስና ሌሎችንም በንባብ ለመቀጠል እና ዛሬ ችሎት ባልቀረቡ አራት ተከሳሾች ላይ አቃቢ ሕግ የሚሰጠውን አስተያየት አዳምጦ ብይን ለመስጠት ነገ ከቀትር በኋላ ቀጥሮ ይዟል።

ፍርድ ቤቱ እንደተሰየመ ከዚህ በፊት ባልተለመደ ሁኔታ ለተከሳሾችም ሆነ ለከሳሽ አቃቢ ሕግ መተማመኛ የመሰለ ቃል ሰጥቷል። ፍርድ ቤቱ በችሎት እንደገለጸው ይህ ፍርድ ቤት ከማንኛውም ወገን ጣልቃ ገብነትን እንደማይቀበል የሚሠራውም በሕግ ብቻ እንደሆነና የትኛውም ወገን የሚያገኘው ውሳኔ በነጻና በገለልተኛ ፍርድ ቤት በሕግ ብቻ እንደሚሆን እርግጠኛ እንዲሆኑ ተናግሯል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ

አበባ አመሰግናለሁ መለስካቸው ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የመጽሔቱ ዘገባዎች ይቀጥላሉ።

በወንጀል የተጠረጠሩና በሕግ የሚፈለጉ ሰዎችን ለማሸሽ ሞክረዋል የተባሉ አራት የመከላከያ ሰራዊት አባላት በምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገልጿል። አንዳንድ የአካባቢው ነዋሪዎች እዚያ የተሰማሩ የመከላከያ ሰራዊቱን አባላት አናምንም እያሉ መሆኑንና የመከላከያ ሰራዊቱ አሁንም ከፓርቲ ተጽዕኖ አልወጣም የሚል መልእክት ያዘሉ

በማህበራዊ ሚዲያ ላይ የሚሰፍሩ አስተያየቶችን አስመልክቶ የጠቅላይ ሚኒስትሩ ጽፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት ምላሽ አንድን ስህተት አይቶ ሙሉ ድምዳሜ ላይ መድረስ ተገቢ አይደለም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩ ልካለች።

የምዕራብ ጎንደር ዞን ምክትል አስተዳዳሪና የአስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው ከአሜሪካ ድምጽ ጋር በነበራቸው ቆይታ በምዕራብ ጎንደር ዞን ቋራ ወረዳ ቁጥር አንድ ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ጠብ በማስነሳት ለሰዎች ሕይወት መጥፋትና ንብረት መውደም ጠንቅ ሆነዋል ተብለው የተጠረጠሩ

አምስት ግለሰቦችን ከሰሞኑ አራት የመከላከያ ሰራዊት አባላት በያዙት ተሽከርካሪ ለማሸሽ ሲሞከሩ በህብረተሰቡና በጸጥታ አካላት ትብብር በቁጥጥር ስር ውለዋል ይላሉ። ደሞዝ ከፋዮች ሁለት የፋይናንሶች የመከላከያ እሱ አመራሩ እና አምስት የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር አራት ይሄዱት። ይህን የመከላከያ ደሞዝ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ

አራት ግለሰቦች ጋር አለ ተብሎ ጥቆማ ተሰጥቶ እዛ አካባቢ ያሉ የወረዳ አመራርና የፀጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በኦራሉ ይዟቸው ወደ ሽንፋ ቀጠና አካባቢ ወደሚባለው ሲንቀሳቀስ ጥቆማ ተደረሰ። በድምሩ አምስቱን ኦራሉ ይዞ በሚሄድበት ጊዜ በደረሰው መረጃ የአካባቢ የፀጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ።

እነዛን አምስት ሰዎችም ትጥቃቸውንም በሬዲዮ ፓትሮል አማካኝነት በእኛ ወረዳም እና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ ለህግ እንዲተላለፍ የተደረገበት ሁኔታ ነው። ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግሶ ማርያም የሰላሳ ሶስተኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ

መጋቢ 50 አለቃ አባድር አብራሽ፣ ሾፌር 10 አለቃ ደጀና ቡቶ፣ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር አራት ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው አምስት በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሸሽ ሲሞክሩ ነው የተያዙት ይላሉ።

በተለይ የሰላሳ ሶስተኛ ክፍለ ጦር ሁለተኛ ብርጌድ አንደኛ ሻለቃ አዛዥ ኮሎኔል አንግ ሶማሪያ ከድርጊቶቹ በመነሳት በጥርጣሬ ዓይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው። በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት፣ ወገንተኝነት እንደሚጓደረው፣ ተልዕኮ ውጭ እየሰራ እንደሆነ፣ በጋራ መስራት ፍላጎት ሌለው እንደሆነ ገምግመን

አቅጣጫ ሰጥተን ነበር። አልተማረበትም። አሁን በወንጀሉ ተይዟል። ያለው እውነታ ይሄ ነው። በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል። በተለይ ከማንነት ጋር ተያይዞ ምንም ማሳደሮችን በማስቀን የማን መሰገን ተደርጎ አላስፈላጊ የንብረት የስት ውድመት እንዲከሰት ጠቅም በዚህም ማሳያ የሚሆኑት በሹንካ በቋራ መተማ

እንዲሁም በኢትዮጵያ አካባቢ ከፍተኛ የሆነ ተጥሩ ነበር። ይህን ስልሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙን የማይወክሉ የግል ጥቅማቸውን የሚያግበሰብሱ ድርጊት ይፈጽሞ ቆይተዋል። ከዛ በኋላ ሰላሳ ሶስተኛ ክፍለ ጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁን እና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ

የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተው ሊያሰጋችሁ ይገባል። ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው መሻሻያ ነው ብለው ነበር። መሬት የነካ ለውጥ ሰራን ብለን ድረታችን ነፍት የምናገር ተቻል መከላከያ ውስጥ ሰራ ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ

አናራውም ኦሮሞውም ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል።

ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጫዎች በመከላከያ ሰራዊት አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንም በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል ያረጋግጣል ነገር ግን ደግሞ

አንድ ነገም ተነጎዳል ዛሬም አንድ ስህተት ሆኖ ወይም ደግሞ በሚያስጠረጠር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ ጥቅልል ያለማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ይህ የሆነ ሆኖ ተቋሙን እንደዚህ አይነት ጥርጣሬ በመጣበት ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው።

በሕብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ እነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃ እና ተካላይ ሁኔታ ማየት እና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ ተጣርቶ

በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ ጥርጥር ውስጥ ሊገባ አይችልም። ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራ ውጤቱ እንዳለቀ ለሕዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።

አመሰግናለሁ አስቴር። ተከታዩ ዘገባ ወደ ምዕራብ ወለጋ ይወስደናል። ምዕራብ ወለጋ ላሎ አሳቢ ወረዳ ውስጥ ባለፈው ቅዳሜ አስር ሰዎች የጭነት መኪና ላይ አሸዋ ሲጭኑ ተገደሉ ሲል አንድ ከቅርብ አየሁ ያለ ግለሰብ ለቪኦኤ ቃሉን ሰጥቷል። የዞኑ የጸጥታ ጽሕፈት ቤት ስለ ጉዳዩ እያጣራ መሆኑን ጠቅሶ በስፍራው ሲታኮሱ የነበሩት የኦሮሞ ነጻነት ግንባር ሸኔ ታጣቂዎች ናቸው በማለት

ሁለት ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። ትጥቅ አልፈታም እስከ መጨረሻው እዋጋለሁ ያለ የኦሮሞ ነጻነት ግንባር ታጣቂ አንጃ በአካባቢው የሚንቀሳቀስ መሆኑ የሚታወቅ ሲሆን፣ ደበሌ የሚባል የዚሁ የኦሮሞ ነጻነት ግንባር አፈንጋጭ የታጣቂዎች የምዕራብ ኦሮሚያ ዞን መሪ ነው የተባለ ግለሰብ በበኩሉ ሰዎቹን የገደሉት የመከላከያ አባላት ናቸው፣ የተያያዘ የኦነግ ታጣቂም የለም ብሏል።

ናኮር መልካ ተጨማሪ አለው። ክኒሳ ገበየው ባለፈው ሳምንት ቅዳሜ ከቀኑ አስር ሰዓት ገደማ በላሉ ሀሳቢ ልዩ ስሙ ለጋሿ ውዋ በተባለ ስፍራ ላይ ተፈጠረ ያለውን እንዲህ ያብራራል። ወንድሜ ነው የሞተው፣ ታምሩ ገበየው ይባላል። አሸዋ ሊጭን ሄዶ ነበር። ስራ ሰርቶ ነበር የሚማረው። አባት የለውም፣ ከችግረኛ እናቱ ጋር ነው የሚኖረው። ተኩስ የነበረው ጠዋት ሶስት ሰዓት ገደማ ሲሆን

ተኩሱ በማቆሙ ከሰዓት በኋላ ነው የሄዱት በስፍራው በአጠቃላይ አስር ሰዎች ናቸው የሞቱት ብሏል። የምዕራብ ወለጋ ጸጥታ ጽህፈት ቤት ኃላፊ አቶ አብዩ ምሕረት ተከታዩን ምላሽ ሰጥተዋል። እውነት አይደለም። የመከላከያ ሰራዊቱ በመንገዱ ሲያልፍ ነበር፣ የኦነግ ሸኔ ታጣቂ በመንግስት ሰራዊት ላይ ተኩስ ከፈተባቸው። በሁለቱ መካከል የተኩስ ልውውጥ ነበር። በተኩሱ መካከል ስለተፈጠረው ነገር እያጣራን ነው

የተጎዱ ሰዎች አሸዋ በማውጣት ላይ የነበሩ ሰዎች ናቸው የተባለውን አስመልክቶም ትክክል መሆኑን እያጣራን ነው። በአካባቢው ግን አሸዋ የሚያወጣ ኦነግ ሸኔ የለም። በመተኮስ ላይ የነበረ አንድ ሰው ከነትጥቁ አንድ ሌላ ሰውም ያለ ትጥቅ እዛው ተይዘዋል። ይሄ መቼ ይቆማል ብለህ ለጠየከው እነሱ ወደ ሰላም ሲመለሱ ነው የህግ የበላይነት እስኪረጋገጥ

ሰራዊቱ መንቀሳቀሱ የማይቀር ነው ሲሉ አብራርተዋል። ኃላፊው የኦሮሞ ነጻነት ግንባር የምዕራብ ዞን ጦር መሪ ወይም ደበሌ ጉማባስ ኤቢሳ የምዕራብ ወለጋ ፀጥታ ጽህፈት ቤት ኃላፊ አቶ አብዩ ምረት ላቀረቡት ክስ ተከታዩን መልስ ሰጥተዋል። በኦሮሞ ነጻነት ተዋጊዎችና

በአገር መከላከያ ሰራዊት መካከል የተኩስ ልውውጥ ተካሂዶ ነበር። ምክንያቱም መንግስት የእኛን ተዋጊዎች ይከታተላል፣ ፍተሻም ያደርጋል። በዚህ ሂደት ውስጥ ተዋጊዎቻችን ተከላክለዋል፣ ድልም አድርገዋል። ከዛም በኋላ መከላከያው በጉልበት ስራ የሚተዳደሩ ሰላማዊ ዜጎች ላይ ተኩስ ከፍቶ በላሉ አሳቢ ብዙ ሰዎችን ገሏል። መንግስት ከገደለ በኋላ ይህንን የፈጸመው አይታወቅም ይላል። የእኛ ተዋጊዎች ካሸነፉ በኋላ

ከኋላ የመጣው ተጨማሪ ኃይል ነው ሰላማዊ ሰዎችን የጨረሰው። በኛ በኩል የሞተም ሆነ የቆሰለ የለም። የተማረከ የእነሱ ሰራዊት እንጂ የኛ አይደለም። ራና ሞትማት ቦጃሜ ሲሉ ለቪኦኤ አብራርተዋል። በቅርብ ርቀት ላይ ሆኖ ሁኔታውን ሲከታተል እንደነበር የተናገረ እማኝ ሁላና ይባላል

አየው ያለውን ገልጿል። ቦታው ድልድይ ላይ ነበር። አሸዋውን የሚያወጡት በመንገድ ዳርቻ ነበር። አሸዋውን በአይሱዙ የጭነት መኪና ላይ ሲጭኑ ነው አስሩም ሰዎች የተገደሉት። የውስጥ ሱሪ ብቻ ነበር የለበሱት። አሸዋ የሚጭኑበት አካፋም ይዘው ነበር። በሁለት ስሪኤፍ መኪና የሚጓዙት ሲያልፏቸው በኦራል መኪና ውስጥ የነበሩት ተኮሱባቸው ብሏል። የመከላከያ ሰራዊቱ

ለህብረተሰቡ ስለሚያደርገው ጥንቃቄ የዞኑ ጸጥታ ኃላፊ እንዲህ ብለዋል።

የመንግስት ሰራዊት አባላት ለህብረተሰቡ የቆሙ መሆናቸውን የሚያሳየው በህዝብ መካከል ሆነው ሲተኩሱባቸው እንኳ እየተመቱም ቢሆን ህዝቡ እንዳይጎዳ መልሰው አለመተኮሳቸው፣ እንዲሁም የኦነግ ታጣቂዎችም ከዛሬ ነገ ተምረው ይመለሳሉ ተብለው መጥተዋቸውም ሌላ ማሳያ ነው ሲሉ ለቪዮ ተናግረዋል። የኦሮሞ ነጻነት ግንባር ጦር መሪ ጉማባስ ተዋጊዎቻቸው ስነምግባር አላቸው ብለዋል።

ከሰራዊቱ ስነምግባር መካከል ትልቁ ለህዝቡ ደህንነት መጠንቀቅና ህብረተሰቡ በሚንቀሳቀስበት ቦታ ላይ ውጊያ አይካሄድም፣ ለዚህ ትልቅ ጥንቃቄ ይደረጋል በማለት ገልጸዋል። የኦነግ ሰራዊት አዲስ አበባ ከሚገኘው አመራሩ ጋር ከአንድ ወር በፊት መለያየቱን መግለጹ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።

ወደ መጨረሻዊ መጽሔት ርዕስ ላይ ደርሰናል። ዋሽንግተን አውሮፕላን ተሸካሚ መርከብና ቦምብ ጣይ ግብረ ኃይል ወደ መካከለኛው ምሥራቅ እንደምትልክ የዩናይትድ ስቴትስ ብሔራዊ የደህንነት አማካሪ ጆን ቦልተን መግለጻቸው በአካባቢው በሚገኙ ሀገሮች መካከል የተለያየ ስሜት መፍጠሩ ተገልጿል። ኢራን ውሳኔውን ስታወግዝ፣ አንዳንድ የዩናይትድ ስቴትስ ሸሪክ አገሮች ግን ይሁንታቸውን አሳይተዋል።

إدوارد إيرانيان ككيرو يتنكر وزعبال لأديس أبابا يقربوال أرسلت واشنطن رسالة تحذير لإيران

ወዚሩል ኻሪጂያ ማይክ ፖምፒዮ ቃል ዩናይትድ ስቴትስ አውሮፕላን ተሸካሚ የመርከብና የአየር ኃይል አጥቂ ቡድን እንደምትልክ የአረብ መገናኛ ብዙሃን ይፋ ያደረጉት ከኢራን ጋር ውጥረቱ ባየለበትና የኢራን ባለሥልጣናትም ከፋርስ ያለውን ስትሬት ኦፍ ሆርሙዝ መተላለፊያ ለመዝጋት እያስፈራሩ ባሉበት ወቅት ነው። የኢራኑ የበላይ መሪ አቶላህ አሊ ሆሜኒ ባለፈው እሁድ

ኢራንን ለሚጎበኙ ተማሪዎችና መምህራን በተናገሩት ቃል ትሄራን የኋላ ኋላ በእግዚአብሔር እርዳታ ጠላቶቿን ዩናይትድ ስቴትስና እስራኤልን እንደምታሸንፍ ገልጠዋል። በውጁድ ተብሊት ወሲዒ ምንም እንኳ ዩናይትድ ስቴትስ በፕሮፓጋንዳ ሃያል ብትሆንና የኢራን ወታደራዊ አቅም አናሳም ቢሆን

በእግዚአብሔር እርዳታ ዩናይትድ ስቴትስን አሸንፈን እስራኤልንም እናንበረክካታለን ነው ያሉት። አንዳንድ የአረብ መገናኛ ብዙሃን እንደዘገቡት ኢራንና የሊባኖሱ ሄዝቦላ ጋዛ ውስጥ ለሚገኘው የፍልስጤሙ ሐማስ ንቅናቄ እስራኤል ውስጥ የሚገኙ ኢላማዎችን ለመምታት በቅርቡ በተካሄደ ጦርነት የተጠቀሙበትን አዲስ የሮኬት ማስወንጨፊያ ሰጥተዋል። ይህን ግን ቪኦኤ በነጻ ምንጭ አላረጋገጠም። ዩሱፍ አዚዝ

የአል አራቢያ ቴሌቪዥን ተንታኝ ናቸው። በእርሳቸው ገለጣ መሠረት ኢራን ሊባኖስ፣ አፍጋኒስታንና ኢራቅ ያሏትን ሚሊሻዎች ኢራቅና አፍጋኒስታን ውስጥ የሚገኙ የዩናይትድ ስቴትስ ኃይሎችን ለማጥቃት እንድትችል ወደ ምዕራቡ የኩዘስታን ክፍለ ሀገሯ አስገብታለች። ኢራናዊው ተንታኝ ማሱድ አል ፋይክ በበኩላቸው

ኢራን ጠላቶቿን የመቋቋም አቅሙ ስለሌላት ጦርነት ውስጥ የምትገባ እንደማይመስላቸው ለአረብ መገናኛ ብዙሃን ገልጠዋል። ይሁንና ግን አሉ፣ ኢራን ጠንካራና ፈጣን ጀልባዎች ስላሏት ከባሕረ ሰላጤው በሚገቡ ላይ ጥቃት መፈጸም ትችላለች። የኢራኑ ኢስና ዜና አውታር በዘገባው ፕሬዚዳንት ሐሳን ሮሃኒ ነገረቡ የዩናይትድ ስቴትስን ማዕቀብ በተመለከተ መልስ እንደሚሰጡ ገልጧል።

ፕሬዚዳንቱ አክለውም ኢራን ከዩናይትድ ስቴትስ የሚቃጣበትን ጥቃት ማክሸፍ ይኖርባታል ሲሉም ተናግረዋል። ጃንግ የምሩ ዘማ በአሜሪካ ጃንግ ደር ኦሚድ ዩናይትድ ስቴትስ የኢራንን ፖለቲካዊ ሥርዓት ለማውደም ጦርነት ላይ ነች። ወጣቶቻችን ግን ይህን ልብ ሊሉ በወጉም እንዲገነዘቡና እንዲማሩ እንዲያውቁም ይገባል ምለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ

ከ2015ቱ የኢራን የኒውክሌር ስምምነት መውጣታቸው አይዘነጋም። እናም ፕሬዚዳንት ትራምፕ ዩናይትድ ስቴትስ ከስምምነቱ የወጣችበትን ዓመት ለማስታወስ ነገ ረቡዕ፣ ኢራን ላይ አዲስ ማዕቀብ ይጥላሉ ተብሎም ይጠበቃል።

እናመሰግናለን አዲሱ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን ለአራት ሰዓት ሀያ አምስት ጉዳይ ነው አዲስ አበባ ላይ

ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይስቶር ጭናችሁ በቀላሉ መከታተል ትችላላችሁ ዝግጅቶቻችንን። የምሽቱ የአየር ስርጭት ፕሮዲሰር ንጉሱ ታምሬ ነው። ቴክኒሽያኑ ኦድሬስ ሬጅስ ነው። የዌብና የማኅበራዊ መገናኛ ፕሮዲሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ

ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን ወደ ተከታዩ ቅንብር እናልፋለን። በኢትዮጵያ ባለፉት ጥቂት ዓመታት የጨቅላ ሕፃናትን ሞት ለመቀነስ ቢቻልም አሁንም የሞት መጠኑ ከፍተኛ መሆኑ ይነገራል።

ይህንን ችግር ለማቃለል የተለያዩ ዘዴዎችን በመከተል ጥረት እየተደረገ ሲሆን ካንጋሩ የእናቶች እንክብካቤ ጥቅም አሳይቷል በሚል በአራት ክልሎች ተግባራዊ እየተደረገ መሆኑ ተገልጿል። የሐዋሳ ዩኒቨርሲቲ ከጤና ጥበቃ ጋር በመቀናጀት በሦስት ወረዳዎች ፕሮጀክቶች ቀርጾ እየሠራ ሲሆን በወንዶ ገነት ደንና እርሻ ኮሌጅ የተዘጋጀውን የምክክር መድረክ ቃኝቶ

ዮናታን ዘብዴዎስ ተጨማሪ ሪፖርት ከሐዋሳ ልኮልናል። ልጄ ስወለደ ነበረው ክብደት 1.1 ኪሎ ነው። ከዚህ በፊት የወለድኩት ልጄ ደግሞ 4.5 ኪሎ ግራም ነበር። ልጄ እንዲህ መሆኑን ሳውቅ በጣም ነበር ያዘንኩት። የሚያድግም አልመሰለኝም ነበር።

በስድስተኛ ቀኑ ነው ልጄን ባይኔ ያየሁት አልቅሼ አዝኜትቼ ነበር የወጣሁት። አሁን ግን ይህው አድጎልኛል። ይህ ሁሉ የሆነው በፈጣሪ ረድኤትና ሐኪሞች መክረውኝ በተጠቀምኩት የካንጋሮ እናቶች ክብካቤ ወይም የገላ ለገላ ያስጠቃቅፍ ሕክምና ነው ብሎኛል። ወይዘሮ መድኃኒት ቡልቡላም አንድ ነጥብ አራት ስትሆን ከፍተኛ ስጋት የምትሰማል የምትድን ወይም የምትፈወስ እንዲህ ሰው ሆና ይዛት አለ ወይም ማቅፋት አለ ብዬ አላሰብኩም እና ፈርቼ ነው ግን

ካንጋሮውን መጠቀም ጨቅላይ ህጻናት ተብሎ ከገባቸው ወዲህ ነው የሄድኩት። ከስድስተኛ ቀን በኋላ ነው ህፃኗን እጄ ያየዋት ሲሄድ አንድ ነጥብ ሁለት ከምናምን ሆና ነው ያለችው እና

ሰው አትመስልም። ከኦፕራሲን ስሎንኩኝ ለማቀፉ ከብዶኝ ነበር ቢከብደኝም ካንጋሮም በዚህም በዚህም የተዘካካው ልብ መቆጣጠር ምት በጡቦ በፍንጫ የሚሰጠው ኦክሲጂኑ እያለ እዛ እያለ ነበር እኔ ወደ እናት ሰዓት መጣ ማቀፍ የጀመርኩት ስትወለድ ስምንት መቶ ግራም ነበረች። ስጋና አጥንት የልነውን ልጅ ወልዶ ማን ያድግልኛል ብሎ ያስባል? ታድጋለች ብዬ አላስብም ነበር ያለችው ደግሞ ወይዘሮ ትዝታ ዳኔ ነች። ልጅ ስትወልድ የመጀመሪያ መሆኗን ገልጻ በእድሏ እንዳዘነችና በዙሪያ የነበረው ሰዎችም አንቺ ብቻ ትረፊ

ያሉኝም ነበር ነው የምትለው። ስትወለድ ስምንት መቶ ግራም ሁለት መቶ ግራም በጣም ዳርቃ ነበር። ካንጋሮ ካንጋሮ የእናቶች ክብካቤ ሀሳቡ እየመጣው ካንጋሮ ከተሰኘው የዱር እንስሳ ነው።

ካንጋሮ ደረቷ ላይ ባለው ከረጢት ልጇን በመያዝ ታሳድጋታለች። ይህን ነው ሐኪሞች ወይም ሳይንቲስቶች ጥናት በማድረግ ያለ ጊዜ የሚወለድ የሰው ልጅ እንዲተርፍ እናቶች የገላ ሙቀት በመስጠት እንዲያሳድጉ በማድረግ ላይ የሚገኙት። ምንም እንኳን የሕክምናው ዘዴ ውጤታማ ቢሆንም በዓለም አቀፍ ደረጃም እውቅና አላገኘም ነበር። ይሁን እንጂ አሁን ያደጉ ሀገራትን ጨምሮ ተፈጥሯዊ ሕክምና መሆኑን በመረዳት አሁን ጥቅም ላይ ያዋሉት ይገኛል። ይህ የሕክምና ዘዴ በኢትዮጵያ ውስጥም የጨቅላ ሕጻናትን ሞት ለመቀነስ ከሚደረጉ ዘዴዎች ውስጥ አንዱ ሆኖ በአራት ክልሎች

ማለትም በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል እየተሰራበት ይገኛል። የሐዋሳ ዩኒቨርሲቲም ከደቡብ ክልል ጤና ቢሮ ጋር በመተባበር በህክምናው ዙሪያ የተለያዩ ጥናቶችን በማድረግ ላይ ይገኛል። በሶስት የተለያዩ ወረዳዎች ላይም ይስራ ተግባራዊ መሆኑን ከባለሙያዎቹ ለማወቅ ተችሏል። በሐዋሳ ዩኒቨርሲቲ የጤና ሳይንስ ኮሌጅ ረዳት ፕሮፌሰርና የካንጋሮ እናቶች ክብካቤ ተመራማሪ ዶክተር ሄኖክ ታደለም በህክምናው ዙሪያ ያሉ ተግዳሮቶችና የሚያስገኘውን ጥቅም እንዲሁም ባለሙያን ጨምሮ በማህበረሰቡ ዘንድ ያለውን አመለካከት ዙሪያ ጥናት ማድረግ ስራ

ሲሰራ መቋየቱን ተናግሯል። ኪሎቸው ከሁለት ኪሎ በታች የሆኑ ህጻናት ሰማንያ በመቶ ህክምናውን እንዲያገኙ ለማድረግ አላማ ያደረገ ምርምር ማድረጋቸውን ተናግሯል። በዚህ መሰረትም በተለያዩ ሶስት ወረዳዎች በሚገኙ ሆስፒታሎችና ጤና ተቋማት በተሰራው ስራ ሽፋኑ የደረስባቸው አካባቢዎች ሰባ አምስት በመቶ አገልግሎቱን አግኝተዋል ብሏል። ዶክተር ህኖክ ያለ ጊዜያቸው የሚወለዱ ጨቅላ ህጻናት ጸሐታዊ መረጃ በመጥቀስ የካንጋሮ እናቶች ክብካቤ ህክምና ዘዴ ያለውን ሶስት ዋና ዋና ጥቅሞችን አስረድተዋል። ካንጋሮ እናት ክብካቤ ሶስት ዋና ነገሮችን ያክማል። ለመጀመሪያ ያለ ጊዜያቸው

የተወለዱ ህጻናት፣ ሁለተኛው ደግሞ ኪሏቸኋን አሳሁንት፣ ሶስተኛ ደግሞ በኢንፌክሽን ያሉ ህጻናትን በቀላሉ በእነዚህ አይነት ካንጋሮ ምናትክክል

አካባቢ ውስጥ በማስቀመጥ የሞት እድላቸውን የመታመም እድላቸውና ለከፋ ነገር ጤና መዳረጋቸው ነገር ደግሞ እየቀነሰ እንዳለና በኢትዮጵያ ጤና ጥበቃ የህጻናትና ጨቅላ ህጻናት ጤና አስተባባሪ ዶክተር አብርሃም ታሪኩ እንዳሉት ኢትዮጵያ ውስጥ በየቀኑ ከሚወለዱ ሶስት ሚሊዮን ህጻናት ሰማኒያ ስምንት ሺህ ጨቅላ ህጻናት አንድ ወር ሳይሞላቸው ይሞታሉ። የጨቅላ ህጻናት ሞት ለመቀነስ በሀገሪቱ ባለፉት ጥቂት ዓመታት በተደረገው ጥረት ለውጥ ቢኖርም አሁንም ከፍተኛ ሊባል የሚችል የህጻናት ሞት መኖሩን ተናግሯል። ወደ ሀያ ዘጠኝ ከአንድ ሺህ ጨቅላ ህጻናት

አንድ ወር ሳይሞላቸው ይሞታሉ። በምንድን ነው የሚሞቱት እነዚህ ጨቅላ ህጻናቶች ብለን ስንመለከት አብዛኛው የጨቅላ ህጻናት እየሞተብን ያለው መዋለጃ ቀናቸው ሳይደርስ ወይም ደግሞ የእርግዝና ቀናቸውን ሳይጨርሱ ስለሚወለዱና ከዛ ጋር ተያያዥነት ባለው የህክምና ችግር ነው የሚሞቱት። ስለዚህ ይህንን ደግሞ ችግር በደንብ ስናጤ ነው በእኛ አይነት ሀገር በተለይም ብዙ ገንዘብ ሳይጠይቅ ግን ጥሩ የሆነ የህክምና ውጤት የሚያመጣ የህክምና አይነት ካንጋሮ ማዘር ኬር ወይም ደግሞ የገላ ለገላ

አስተቃቀር የህክምና ዘዴ ነው። ጤና ሚኒስትር ከጤና ኬላ ጀምሮ እስከ ሆስፒታል ድረስ ህክምናውን ለማስፋፋት እየሰራ መሆኑንም ዶክተር አብርሃም ገልጸዋል። በሁሉም ዞኖችም መማሪያና ልምድ ሊወስድብት የሚችሉ ማዕከላት ከነ ሙሉም ቁሳቁሳቸው እየተዘጋጁ መሆናቸውን ተናግሯል። ስራውም ሆነ በዚህ ዙሪያ ላይ የሚሰጡ ውሳኔዎች ግን ከዩኒቨርስቲዎች ጋር በመተባበር በምርምርና ጥናት ላይ የተደገፉ መሆን አለባቸው ነው ያሉትም። ከዚህ በተጨማሪም ያለ ጊዜያቸው የሚወለዱ ህጻናትና የካንጋሩ እናቶች ክብካቤ ህክምና በተመለከቱ በአገር አቀፍ ደረጃ ግንዛቤ መፍጠር ስራ እየተሰራ መሆኑን

ዶክተር አብርሃም ተናግሯል። ያለ ጊዜያቸው የሚወለዱ ህጻናትን በተመለከተ በማህበረሰቡ ዘንድ ያለው አስተሳሰብ ተስፋ የሚያስቆርጥና አያድጉም የሚል ቢሆንም የፊዚክሱ ሊቅ አይዛክ ኒውተንና ሳይንቲስት አልበርት አንስታይን ያለ ጊዜያቸው የተወለዱ ነገር ግን ዓለም የማትረሳቸው ባለ ምጡቅ አእምሮ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስም ለሪፖርቱ እናመሰግናለን። ቀጣዩ ቅንብር ሐኪሙን ይጠይቁ ነው።

"ሐኪሙን ይጠይቁ በሰው ልጅ የተፈጥሮ ስሜት ጠባይ፣ ምንነት የሥነ ልቦና ጤናና አለፍ ብሎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን የሚመረምር አዲስ ቅንብር ይጀምራል። ለጥያቄዎቹ ሙያዊ ትንታኔውን የሚሰጡን የፕሮግራሙ የዘወትር ተባባሪ በዚህ በዩናይትድ ስቴትስ በሚገኘው በሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና

በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል እንሆ። ፕሮፌሰር ዮናስ እንዳለገዳ ከተለመዱ የወትሮ የህመም አይነቶች ለየት ያለ የስሜትንና የሐሳብን ተፈጥሮ ምንጮችና መሠረቶች

አያያዛቸው ሲያምር እንበለው አያያዛቸውንና ከጤናማ እና ነዋር ጋር አልፎ አልፎም በሌሎች ይልቁንም ደግሞ በማህበረሰብ ላይ ሊያሳድሩ የሚችሉትን ተጽዕኖ የምንመለከትበት ለየት ያለ ፕሮግራም ነው። ለመሆኑ ስሜት ምንድን ነው? ከየት ይመጣል? ከአንጎል ጋር ያለው ግንኙነትስ ምንድን ነው የሚሉትም መሰረታዊ ጭብጦች በማየት እንንደርደር። እሺ፣ አሉላ አመሰግናለሁ። እንግዲህ አንጎል የተለያየ ስራዎች ይሰራል። አንደኛው

አንጎል ውስጥ በኤሌክትሪክ መልክ መልእክት ማስተላለፍ ነው። እንደ ኤሌክትሪክ መስመር ማለት ነው። አንጎል ውስጥ ያለው እሱ በሚዛባ ጊዜ የሚጥል በሽታ አይነት ያመጣል። ሌላው ደግሞ የአንጎል ስራ ስሜት ማመንጨት፣ ሀሳብ ማመንጨት እና ይሄ በእንግሊዝኛ ቋንቋ ኢሞሽንስ ን ኮግኒሽንስ ስሜቶችና ሀሳቦች የማመንጨት ስራ የአንጎል ነው። በእርግጥ ጥላሁን ገሰሰ

ልብ ላይ ነው ወይስ ጉበት፣ ፍቅር ሲይዝ የት የሚያርፍበት ብሎ ከልብ ጋር ድሮ። በእርግጥ ሳይንስ ብዙ ባልገፋበት ጊዜ የሰው ልጅ ስሜት የሚመነጨው ከልብ ውስጥ ነው የሚል ግምት ነበር። እና አሁን በእርግጥ በሚገባ እርግጠኞችንን አንጎል ላይ ነው ከአንጎል። ይሄ ደግሞ እንዴት ነው የሚሰራው የሚለውን ካየን አንደኛ በእንግሊዝኛ ቋንቋ ባዮሳይኮሶሻል ማለትም

ከቤተሰብ ከአባትና እናት የምንወርሰው ባህሪ አለ። እሱ ሌላው ደግሞ አንድ ሰው በሚያድግበት ጊዜ የነበረበት አካባቢ፣ የቤተሰቡ፣ የጎረቤቱ፣ የዘመድ አዝማዱ ያ ሁሉ የአንጎል እድገት ላይ ተጽዕኖ አለ። ትምህርት ቤት፣ አስተማሪዎች እና ይሄ እንግዲህ በእንግሊዝኛው ሳይኮሶሻል ነው። እና እነዚህ ሁሉ

ተደምረው ነው እንግዲህ አንጎል የተለያየ ስሜቶች እና ሀሳቦች ላይ መጣ የምችለው። እንግዲህ በስሜት ላይ ከተኮር ነው በተለይ መሰረታዊ የሚባሉት ስሜቶች ያው ደስታ፣ ጥላቻ አንድ አምስት ስሜቶች አሉ። ሌሎች ደግሞ በሁሉም ባህል የሚታያሉ የሚባሉ እና እነዚህን ነገሮች የሰው ልጅ ተመራማሪዎች ለመለካት ሞክረዋል። መልካም

ፍቅርም ይሁን ጥላቻ፣ ፕሮፌሰር ዮናስ ለአንድ ነገር ያለ የበዛ ስሜት የተጋነነ ስሜት አሉታዊ ተጽዕኖ ያሳድራል የሚለው አስተሳሰብ ከሕክምና ጋር ማይገናኝም ሊመስል ይችላል። እጅግ የበዛ ስሜት ሲባል እንዴት ነው የሚለየው? በስነ ልቦና ጤና ውስጥ መታየት የሚችሉ ነጥቦችን እንድናዛምድ

አንዱ ዋናው መለኪያ አንድ ኢንጂነር እና አንድ የስነ ልቦና አዋቂ ዩኒቨርሲቲ ኦፍ ሚኔሶታ ወደ ሁለተኛው ዓለም ጦርነት አካባቢ ያወጡት መለኪያ አለ።

ሚኔሶታ መልታይ ፌዚክ ኢንቨንቶሪ የሚሉት ስሙ አስፈላጊ አይደለም። ምንድነው ያደረጉት? አንድ ስሜት ለምሳሌ ሆስቲሊቲ ስኬል ይሉታል፣ የጥላቻ መመዘኛ። ያው ጥናት አድርገው አንድ ሰው ከአንዱ ጫፍ እስከ ጫፍ ከመጠን ያለፈ የሚሉት ቁጥር አለው። ከሀምሳ በላይ በሚሆንበት ጊዜ ብቻ፣ ከልክ በላይ በሚሆን ጊዜ፣ ያ አይነት ጥላቻ ከልብ ህመም ጋር ተያይዟል።

ከልክ ያለፈ ጥላቻና የልብ ሕመም፣ ብዙ ጥናቶች፣ ጽሁፎች ወጡበት አለ። ሌላው ደግሞ አሁን ለምሳሌ በአጠቃላይ ለህብረተሰብ ያለ ጥላቻ ወይም ስሜት ደግሞ እሱንም ለክተውታል። በጅምላ በአንድ ህብረተሰብ ላይ አንድ ግለሰብ ሊኖረው የሚችልን የጥላቻ ስሜት ነው እየገለጸው ያሉት በጥቅል

በትክክል እሱ፣ አሁን ምንድን ነው፣ በእንግሊዝኛ ሶሲዮፓቲ ስኬል ይሉታል። ህብረተሰብ ላይ አንድ ሰው ያለውን የጥላቻ ስሜት የሚለኩበት ነው። እና መጠነኛ ከሆነና ዝቅተኛ ከሆነ ጥሩም ሊሆን ይችላል። ይሄ ብዙ ጊዜ የአብዮት መሪዎች በጊዜው ባለው ነገር ያለመርካት ምልክት አይተው ይሄንን መቀየር አለብን ብለው የሚነሱ ሰዎች ያሉበት በአንድ ጫፍ እሱ ነው

ሌላው ጫፍ ግን ከመጠን ያለፈ ከፍ እያለ ከሄደ ደግሞ እስከ መግደል ድረስ የሚሄድ ጥላቻል እና ይሄ ስፔክትረም ከአንድ ጫፍ ወደ አንድ ጫፍ የተያያዘ ነው። ስለዚህ በዚህ በሶስዮፓቲ ስኬል ላይ መጠነኛ ያለው ሰው ካለ፣ አንድ ሰው ምናልባት በዛ በሚኖርበት ህብረተሰብ ውስጥ ባለው አሰራር አካሄድ ደስ ያላለው ሰው መጽሐፍም ጽፎ

ህዝብን አንቀሳቅሶ አደራጅቶ ሊቀይር ይችላል። ያ አይነት እሱ እንግዲህ እንደ ኖርማል ነው ምናየው እኛ በህመምነት ሊፈረጅ የሚችለው ሲሆን ይለያል፣ እያሉን ነው ይለያል። ጽንፈኛ የሚባለው እንግዲህ በዚህ ሁለት ጽንፍ አለው ይሄ መለኪያ። በአንደኛው ጽንፍ ህብረተሰቡን መቀየር አለብኝ የሚል ነን፣ ኮንፎርሚስት የምንለው በቃ ተንበርካኪ ያልሆነ ለ በሌላው ጽንፍ ደግሞ

ጭራሽ ሌላውን ከመጠን በላይ በመጥላት ከመግደል ማ እንድሚሆን ሁለት መግደል ድረስ የሚሄዱ አሉ። እሱ እንግዲህ በዛ ነው የምንላክ እና የተለያዩ እንግዲህ ስሜቶች እንደዚህ አይነት ድብርትም እንደዛው ነው። መጠነኛ በቀን ተቀን ኑሮ ትንሽ መደበር ያለ ነው። አንድ ሰው ከፍቶኝ መጣው ማይለ የለም ከመስሪያ ቤት ወይም ከሁኔታ ሌላ አንጻር። ግን ጽንፍ ሌላ ስትሄድ ደግሞ ከመጠን ያለፈ መብላትም፣ መጠጣትም፣ መንቀሳቀስም

ምንም ማድረግ የማይችል እና ሰማይ የተደፋበት ከሆነ በየቀኑ ለአንድ ወር ሁለት ወር ያ ደግሞ በበሽታ የሚፈረጅ ነው። እሱ ሕክምና የሚታየው። መልካም ፕሮፌሰር ዮናስ ይህን የጠነከረ ስሜት ቀና ነገር ለማድረግ ሌሎችን ለመጉዳት እስከሚሄደው በሌላኛው ጫፍ እስካለው የሚያመጡትን ሁኔታዎች ተመልክተዋል። እስኪ በጎን እንመልከት እና

ምናልባትም ቡድናዊ ስሜት የሚንጸባረቅበት ሌላውን በክፉ አይን አይቶ ቅድም ያሏቸው ስሜቶች ሲመጡ በማህበረሰብ ውስጥ ውየቱን ያህል ጉዳት ሊያስከትሉ እንደሚችሉ ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ስራ ውስጥ ይገለጻል። የጥበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ። ቀናውንና አስቀድምና

ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት መያዝ ያለበት በእርግጥ ያስ ያሳስባል። አድማጮቼ፣ የጤና ውይይቱ አላበቃም፣ ሳምንት ይቀጥላል። ንግድና ምጣኔ ሀብት የመጨረሻው ቅንብራችን ይሆናል። አዘጋጅና አቅራቢው ሰለሞን አባተ ነው።

ከትናንት በስቲያ እሁድ ዋሽንግተን ዲሲ የዲፕሎማሲ ከተማነቷን ያሳየችበትና ያከበረችበትም ነበር። ፓስፖርት ዲሲ በሚባለው ዓመታዊ ሥርዓት በከተማይቱ ውስጥ የሚገኙ ኤምባሲዎች በሮቻቸውን ለሕዝብ ክፍት አድርገው የመጡባቸውን ሀገሮች ስለማን ሲሉ ዋሽንግተን ላይ እንዳሉ ሲያሳዩ ውለዋል።

ባህሎቻቸውን፣ ወጎቻቸውን፣ አለባበሳቸውን፣ ጣዕሞቻቸውን፣ ሽታቸውን፣ ዜማዎቻቸውንና ውዝዋዜዎቻቸውን፣ መልክዓ ምድራቸውንና ምርቶቻቸውን፣ ታሪካቸውንና የዘመኑን አቋማቸውን፣ አለን የሚሉትን ሁሉ ሲያስተዋውቁ ውለዋል። ይህ ዕለት ለኢትዮጵያ ኤምባሲ ግን የተለየ ይመስላል። የተዋበው ኤምባሲ ግቢ ለማንም ክፍት ሆኖ ውሏል።

በግቢውና በህንፃው ዋናው አዳራሽ ውስጥ ሰው ይገባል፣ ይወጣል፣ ይተራመሳል። የሚቀመሰውን ይቀምሳል፣ የሚሰማውን ይሰማል፣ በውዝዋዜውም ይሳተፋል። ኢትዮጵያውያን ብቻ አልነበሩም ታዲያ። የሰውን የመጣበትን ሀገር ማንነትና ቁጥር መዘርዘር አልችልም። ብዙዎችን አግኝቻለሁ፣ ብዙዎችን አነጋግሬያለሁ። የኤምባሲው ሠራተኞችና

በመለስተኛው አውደ ርዕይ ጀርባ የቆሙ አስተናጋጆች ነቃ ብለው ሰውን ያስተናግዳሉ። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ ባለሙሉ ሥልጣን አምባሳደር ፍጹም አረጋም ከሰው መሃል እንደ ማንም ሰው ተቀላቅለው ያስተናግዳሉ፣ ሰውን ያነጋግራሉ፣ ከሕፃናቱ ጋር ከእንግዳውም ጋር ፎቶግራፎችን ይነሳሉ። አምባሳደር ስለመሆናቸው ቀድሞ የማያውቅ ሰው እርሳቸው አምባሳደሩ መሆናቸውን ለማወቅ ከቶ አይቻለውም። ለማንኛውም

እንግዳ ሲያነጋግሩ አገኘኋቸውና አቁሜ ያነጋገርኳቸው። መቼም አምባሳደር ፍጹም በመገናኛ ብዙሃን ወዳጅነታቸው አይታሙም፣ አላቅማሙም። በአጭር ጊዜ ቆይታቸውና በመቶ ቀናት ዕቅዳቸው ላይ ብዙ ተነጋገርን። የልማት ትብብር፣ የኢንቨስትመንት ንግድና ምጣኔ ሀብት ጉዳዮች ከተነሱት ነጥቦች አንዳንዱ ነበሩ። ጤና ይስጥልኝ ክቡር አምባሳደር

ስለኝ እንኳን ዋሽንግተን ዲሲ ቀን አደረሰት። በመጡ በጥቂት ቀናት ውስጥ ነው ደግሞ በአጋጣሚ ሆኖ ይሄ በዓል እየተከበረ ያለው። እንዴት አገኙት አምባሳደር? በጣም ጥሩ ነው ያ እንደምትመለከቱት። ስራው ከመጀመሪያው በምን ሁኔታ ላይ ይገኛል? ትንሽ ያጫውቱኝ እስኪ። እንግዲህ አሁን አራተኛ ሳምንት ላይ ነው ያለሁት እዚህ ዋሽንግተን ዲሲ ስራዬን በይፋ ከጀመርኩ። ያው እኔ ስድስት ወር ያለፈኝ ነው ይመስለኝ። ብዙ እንቅስቃሴዎች እየተካሄዱ ነው ዋሽንግተን

አሜሪካ በአጠቃላይ በጣም ብዙ ብዙ የቱሪዝም፣ የኢንቨስትመንት፣ የንግድ፣ የባይላተራል፣ የመልቲላተራል እንቅስቃሴዎች በስፋት በስፋት ያሉባት ከተማ ነች። ከኢምባሲውም አቅም በላይ ነው ያለው ስራና ስለዚህ እስካሁን ባለው ሁኔታ በእያንዳንዷ ወቅት በሰአቷ በሆነችበት ሰአት

ለህዝቡ በሶሻል ሚዲያ ለማድረስ ጥረት እያደረገ ስለሆነ ያንን መድገም ማሰልቸት እንዳይሆንም፣ ክቡር አምባሳደር መቼም ብዙ ስራ ነው የሚጠብቁ ወጥ እርስዎን እንዳሉትና የአራት ሳምንት ጊዜ እጅግ በጣም አጭር ቢሆንም ካለው ስራ አኳያ ሲታይ ግን ብዙ ስራ ውስጥ እንደቆዩ ነው እንደምሰማውም የምገነዘበው እና ምን አከናወኑ በእነዚህ አራት ሳምንታት ውስጥ ዋና ዋና የሚሏቸው ነገሮች ለተመልካቾቻችን

እንግዲህ መጀመሪያ ያው የወርልድ ባንክ እና የአይኤምኤፍ ስፕሪንግ ሚቲንግ ጋር በተያያዘ የዚህ የጸደይ ወቅት የዓለም ባንክና፣ እውነት ነው፣ የዓለም ባንክ እና የዓለም አቀፍ የገንዘብ ድርጅት ስብሰባቸው ላይ በመገኘት ከኢትዮጵያ ከመጡ ሚኒስትሮች፣ ሌሎች ከፍተኛ አመራሮች ጋር በጋራ በመሆን የኢትዮጵያን ጥቅም የሚያስጠብቁ የተለያዩ ጉዳዮች፣ ስምምነቶች የተፈረሙበት ሁኔታ አለ።

በቀጣይም ወደ ውጤት የሚሄዱበት ሁኔታዎችም አሉ። ኢትዮጵያ ላይ የመጣው ለውጥ በአሁኑ ሰዓት ዶክተር አብይ አህመድ ከመጡ ወዲህ እየታየ ያለው ተስፋ ትልቅ የኢኮኖሚም የዲሞክራሲም ለውጥ ለማምጣት እድል አለው የሚል እምነት የያዙ ሰዎች ቀላል አልነበሩ። እዚህም የተነሳ የገንዘብ ሚኒስትራችን በታላላቅ ፓናሎች ላይ የመናገር ና።

ኢትዮጵያ ያለችበትን ሁኔታ የማሳወቅ እድል አግኝተናል። ይህም ከፍተኛ ፍላጎት እንዲፈጥር አድርጓል። የአይኤፍሲ የሚባለው የዓለም ባንክ አካል የሆነው የግል ዘርፉን የሚመለከተው አካል ያለውን ተስፋ በማየት በየዓመቱ በብድር ሳይሆን፣ በእርዳታ ሳይሆን በኢንቨስትመንት አንድ ቢሊዮን ዶላር ኢንቨስት ለማድረግ ወስኗል። በየዓመቱ አንድ ቢሊዮን ዶላር ኢንቨስት ለማድረግ ወስኗል። ይሄ ኢንቨስትመንት በብዛት የሆነው በመሰረተ ልማቶች ላይ በተለይ በፓወር ላይ

ኢትዮጵያ ፒፒፒ በሚል አዲስ ባጸደቀችው ሕግ ላይ መሰረት ይሆናል። በዛ ብቻ አይታጠርም። በፋብሪካዎችም ላይ ለምሳሌ በቅርቡ አንድ ፋብሪካ ላይ ትልቅ ሼር የገዛበት ሁኔታ አለ። በቀጣይም ባንካብል የሆኑ ፕሮጀክቶችን እያየ ባንካብል ስል ፊዚቢሊቲ ወይም አዋጪ አንድ ባንክ ፋይናንስ ሊያደርገው የሚችል ፕሮጀክት ካገኘ

ራሱም እያጠና ለምሳሌ ሶላር ላይ በቅርብ ሊገቡ እየተዘጋጁ ነው። በፀሐይ የኤሌክትሪክ ኃይል በፀሐይ የኤሌክትሪክ ኃይል ማመንጨት ይሄ ትልቁ አቺቭመንት ነው ብዬ ነው መወስደው። ይሄ ብቻ አይደለም የዓለም ባንክ ፕሬዝደንት በተመረጡ በሶስተኛው ቀናቸው ነው እዛ ስብሰባ ላይ ተገኝተው የነበረው የመጀመሪያ ጉብኝታቸውን በኢትዮጵያ ነው የጀመሩ። ስለዚህ የመጀመሪያ ጉብኝታቸውን ኢትዮጵያ ማድረጋቸው በራሱ የዓለም ባንክ ኢትዮጵያን ለማገስ ኢትዮጵያ ውስጥ የመጣውን አዲስ ተስፋ ኢትዮጵያ ውስጥ የመጣውን አዲስ እድል በኢኮኖሚ

በሌሎችም ለውጦች ለማገዝ ያለውን ከፍተኛ ፍላጎት አመላካች ነው ማለት ነው። የዓለም የፋይናንስ ድርጅት ዋና ዳይሬክተር፣ ምንም እንኳን ከነሱ ጋር ቀጥታ የሆነ ኢንጌጅመንት ባይኖረንም ያለምንም ኮንዲሽን ከኢትዮጵያ ጋር እንዴት በትብብር ሊሰራ ይችላል በሚል አዲስ ቢሮ በኢትዮጵያ አዲስ አበባ የከፈቱበት ሁኔታም አለ። ይህም ሌላው ትልቁ አዲስ ዜና ነው ማለት ነው ስለዚህ

እነዚህ የመጀመሪያው አንድ ሳምንት ላይ እነዚህ ትልልቅ ሁነቶች የተፈጸሙበት ነው የነበረው። ከዛ የፊታችን ሜይ 11 እዚህ ኤምባሲ ውስጥ ዳያስፖራውን ብቻ የሚመለከት የትውውቅ መድረክ አዘጋጅተናል። በሚቀጥለው ሳምንት ከስድስት ቀን በኋላ ማለት ከስድስት ቀን በኋላ በ12 ደግሞ እሁድ ዕለት ማለት ነው ሚኒሶታ ተመሳሳይ ፕሮግራም አለን። በ18 ሎስ አንጀለስ፣ በ19 ሲያትል፣ በ25 ደግሞ በ25 ዳላስ

ከዛ ደግሞ ጁን 24 ደግሞ ኢትዮጵያ አየር መንገድ የመጀመሪያ በረራ በሂውስተን ቴክሳስ ስለሚካሄድ እኛ ደግሞ ጁን 23 እሁድ ዕለት ከዲያስፖራ እዛ ከሚገኙት ጋር እንገናኛለን። እንዲሁም ደግሞ በሰሜን አሜሪካ በታላቅ ድምቀት ሲከበር የሚታወቀው ና የብዙዎች መኩሪያ የሆነው የእግር ኳሱ እና ተያያዥ ፌስቲቫሎቹ ጁላይ አራት እንደሚከበር ሰምተናል። እዛም ላይ ተጋብዘናል።

እዛም ላይ በጋራ ለማክበር ዝግጁ ሆነናል። ስለዚህ እነዚህ ሁሉ ሁነቶች በሚቀጥሉት መቶ ቀናቶች ጎን ለጎን ለማድረግ ነው። ይሄ እንግዲህ ከዲያስፖራው ጋር ነው። ከኢንቨስትመንት ጋር የተያዘ ሜይ 15 እና 16 በስቴት ዲፓርትመንት የሚካሄድ በውጭ ጉዳይ መስሪያ ቤቱ ውስጥ የሚካሄድ አለ። ከአዲስ አበባ የሚመጡ ኃላፊዎች ና ኢንቨስተሮች አሉ። ከዚህ ደግሞ ከመላው አሜሪካ የሚመጡ በኢትዮጵያ በተፈጠረው ለውጥ ላይ ያለውን ነገር ለመረዳት ና ኢንቨስት ለማድረግ የሚፈልጉት ነገሮች አሉ። በቅርቡ ያው ብዙ ነገሮች ናቸው፣ በየቀኑ እየሆኑ ያሉት ሁለት ሶስት አራት ነገሮች

እና ቅድም ካልኳቸው ዝግጅቶች ጋር በተያያዘ የቅድመ ዝግጅት ስራዎችን ለማድረግ ከተለያዩ ለምሳሌ የሁሉም እምነት አባቶች ጋር መክረናል። ከዛ የተለያዩ ማህበራቶች አሉ። ዲያስፖራ ትረስ ፈንድ የቻፕተር የሚባል አለ፣ ዋናው አለ። ከእነሱ ጋር የመምከር እድል አጋጥሟል። ከዛ በተጨማሪ ሌሎችም እውነቶች አሉ፣ የቱን ልጭትኛሁን እንደማድረገው ለምሳሌ ከዋይት ሀውስ ጋር የተለያዩ ፕሮግራሞች አሉ። እነሱንም አብረን ጎን ለጎን እያስኬድና ኢትዮጵያን ጥቅም የሚያስጠብቁ ባለፈው በነበረን ኮንታክት ያው

ኢቫንካ ትራምፕ ወደ ኢትዮጵያ ስትሄድ የማመቻቸት ስራም አድርገናል። ከተመለሱም በኋላ የነበረውን ቆይታ በጋራ አይተን እጅግ በጣም የተደሰጡ መሆኑ ፊድባክ አግኝተናል። ይህ በራሱ ትልቅ ነገር ነው። ስለዚህ ከዛ ደግሞ ባለፈው ሳምንት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ

እዚህ ዋሽንግተን ጉብኝት ባደረጉበት ወቅት ከዋሽንግተን ሜየር ጋራ ሁለቱ እህትማማች ከተሞች ሲባሉ የቆዩት ከስምንት ዓመት በፊት ስለሆነ ይህን እንዴት እናድስ፣ ምን አይነት ተጨባጭ የሆኑ ድጋፎች ለአዲስ አበባ ሊያደርግ ይችላል በሚሉ ጉዳዮች ውይይት አካሄደን። የሚቀጥለው ወደ ኢትዮጵያ እንዲጎበኙ አታከለ ኡማ ባቀረቡላቸው መሰረት ናሴ ውስጥ ጉብኝት ለማድረግ እንዳሰቡ እዛው አረጋግጠዋል። ስለዚህ ትብብሩን የበለጠ ሊያጠናክር እንደሚችል ይታየኛል ማለት ነው።

እንዲሁም ጁላይ <pegar public laborations> 28 የኢትዮጵያ ቀን ተብሎ ባለፈው ጠቅላይ ሚኒስትሩ አዲስ አበባን ዋሽንግተን በጎበኙበት ወቅት ስለታወጀ በከንቲባዋ ያም እዛው ላይ ተነስቶ በመመልክ ብናከብረ ጥሩ ነው የሚልም አይተን ነበር። የአፍሪካ ህብረት አምባሳደር ዶክተር ካትሪና የሚባሉ ከሳቸውም ጋር በመሆን የኢትዮጵያ ቀን ብቻ ከምን ለምን የአፍሪካ ቀን ብለን ከፍ አድርገ ነው አፍሪካኖችን ሁሉ ይዘን የመጀመሪያው በታላቁ ሩጫ ከዛ ደግሞ ሌሎች ኢቨንቶችንም ጭምር ይዘን እንድንሄድ አስበናል። እዚህ ላይ የግል ባለሀብቶች

ኢቨንትን ኦርጋናይዝ በማድረግ ተሰጥቷ ያላቸው ደመቅ ያለ በዓል እንድናከብር በዚህ አጋጣሚ ጥሪ አቀርባለሁ።

በዝግጅቱ ላይ ከተገኙት መካከል ብርቱ እና ገናናው የኢትዮጵያ አየር መንገድ አንዱ ነበር። ሎተሪም አዘጋጅቶ ነበር። አንዲት መሊሳ የተባሉ እንግዳ ወደ የትኛውም የአፍሪካ ሀገር አድርሶ የሚመልሷቸውን ቲኬቶች አሸንፈዋል። የኢትዮጵያ አየር መንገድ የአሜሪካ ገበያው አሁንም ጠንካራ፣ አሁንም የታመነና የተከበረ መሆኑን የአየር መንገዱ የአሜሪካ ቢሮ የንግድ ዘርፍ ኃላፊ ሕይወት መንገሻ ነግረውኛል። በሌላ ዝግጅት ይዤላችሁ መለሳለሁ።

ክቡራትና ክቡራን ለዛሬ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ሰለሞን ክፍሌንን አብራችሁም ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል አብራችሁን ስለቆያችሁ ከልብ እያመሰገንን ዝግጅታችንን በዚሁ እናጠቃልላለን። የትግርኛ ዝግጅት ባልደረቦች አሰፍስፎ እየጠበቁ ነው። ጤና